The voice of America be away. Ych, yeah, America Adams, Radio Tabiano. የአሜሪካ ድምፅ ራዲዮ በ19 በ22 ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የረቡዕ ሚያዝያ 14 2007 ዓ ም ዝግጅታችን ጀመረ። ዛሬ በኢትዮጵያ የሐዘን ቀን ነው። ሀገራችን ይህን አረመናዊ ንቅናቄ ለመግታት በሚካሄደው ጥረትና ትግል ሁሉ አቅሟ በፈቀደ ደረጃ የምትሰለፍ ይሆናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ አዲስ አበባ ላይ በተካሄደው ህዝባዊ ሰልፍ ከተናገሩት የተወሰደ ነው። መንግስት አንድ ነገር አመቻችቶላቸው ቢሆን ኖሮ ከሀገር አይወጡም። እነኝ ልጆች ለስደትም የበቁት ለዚህ ነው። ሀገራችን ላይ የምንሰራው ነገር አተን ነው። እየታረደም የኢትዮጵያ ህዝብ አሁንም ይወጣል። ይህንን ነው ማስተካከል ያለበት፣ ከሀገር ውስጥ ነው ማስተካከል ያለበት። ለእነሱ የሚወሰነውን ውሳኔ በሙሉ ኃላፊነት ደግፈን ውጊያም ከሆነ ሄደን እንዋጋል። አደባባይ ከወጡ ኢትዮጵያውያን ሰልፈኞች አንዱ የተናገሩት ነው። በአብይ ርዕስ ዘገባዎች በስፋት እንመለስባቸዋለን። ጤና ይስጥልን የተከበራችሁ አድማጮች፣ እንደምናምሽታችኋል። የዛሬ ምሽት አስተናጋጆቻችሁ ቆንጂት ታየና እኔም ሰሎሞን አባተ ነን። ሀይሉ ታምራት ፕሮግራሙን ይመራል። የዓለም ዜና እናስቀድማለን። እስላማዊ መንግስት ነኝ የሚለው የሽብር ቡድንም ሆነ አልሸባብን የመሳሰሉ ዓለም አቀፍና አረመኔያዊ አሸባሪ ንቅናቄዎችን ለመግታት በሚካሄደው ጥረት ኢትዮጵያ አቅሟ በሚፈቅደው ደረጃ ሁሉ እንደምትሰለፍ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ተናገሩ። መንግስት ሽብርተኝነትን ለማውገዝ መስቀል አደባባይ በጠራው የተቃውሞ ሰልፍ ላይ ነው አቶ ኃይለማርያም ይህን የተናገሩት። አብዛኛው ህዝብ ጠቅላይ ሚኒስትሩም ሆኑ የሃይማኖት መሪዎች የሚያደርጉትን ንግግር በጽሞና ሲያዳምጥ፣ በተሰበሰበው ህዝብ መካከል በተለያዩ ማዕዘናት ደግሞ ከፍተኛ የተቃውሞ ድምፅ ይሰማ ነበር። የሰልፉ ስነ ስርዓት ማብቂያ ሲቃረብ ጀምሮ በፖሊስና በሰልፈኛው ህዝብ መካከል በተፈጠረ ግጭት በሰዎች ላይ የአካል ጉዳት ደርሷል። በሌላ በኩል በዛሬው የአዲስ አበባው ሰልፍ ላይ የተገኙ አይሲል በኢትዮጵያውያን ላይ ስለፈጸመው ግድያ መንግስት እርምጃ እንዲወስድ ጠይቀዋል። በራሱ በመንግስት ላይም ተቃውሞ ያሰሙ እንደነበረ ታውቋል። ከዜናው በኋላ ዘርዘር ያለ ዘገባ ይኖረናል። በሜዲቴራንያን ባህር በኩል ወደ አውሮፓ ሲያቋርጡ መንገድ ላይ ህይወታቸው ለአደጋ የሚጋለጥ ስደተኞችና ፍልሰተኞችን ደህንነት የአውሮፓ ህብረት እንዲያስጠብቅ የሰብአዊ መብቶች ተሟጋቾች ጠየቁ። ነገ የአውሮፓ ህብረት መሪዎች በባህር የሚፈልሱ ሰዎችን ጉዳይ አስመልክቶ ለመነጋገር አስቸኳይ ስብሰባ ብራስልስ ላይ ጠርቷል። በሜዲቴራንያን ባህር በኩል ወደ አውሮፓ የሚሻገሩ ፍልሰተኞችና ስደተኞች ጉዳይ እንዲሁም ካሰቡበት ሳይደርሱ ባህር ውስጥ ሰጥመው የሚቀሩት ለአውሮፓ ህብረት ራስ ምታት ሆኖበታል። በዚህ የአውሮፓውያን ዓመት በ2015 ማለት ነው የመጀመሪያ አራት ወራት ብቻ 1500 ሰዎች ህይወታቸውን መንገድ ላይ አጥተዋል። ባለፈው ቅዳሜ የሚጓዙባት ጀልባ በመስጠሟ ወደ 900 ተሳፋሪዎች እንደሞቱና 25 በሕይወት መትረፋቸውን የሰብአዊ መብቶች ተሟጋች ድርጅቱ አምነስቲ ኢንተርናሽናል አስታውሶ የአውሮፓ ኅብረት መሪዎች ነገ ብራስልስ ላይ ሲሰበሰቡ ለሰብአዊ እልቂቱ ትርጉም ያለውና ወቅታዊ ምላሽ እንዲሰጡ ጠይቋል። የጣሊያኑ ጠቅላይ ሚኒስትር ማቴዎ ሬንዚ ከአፍሪካ ሀገሮች ወደ ሀገራቸው በሕገ ወጥ አዘዋዋሪዎች የሚገቡ ፍልሰተኞች ያሳደረውን ጫና ሌሎች የአውሮፓ ኅብረት ሀገሮች እንዲጋሩ ጥሪ ያስተላልፈዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በርካታ የደቡብ አፍሪቃ ባለስልጣናት ሰሞኑን በዚያች ሀገር በሚኖሩ የሌሎች የአፍሪካ ሀገሮች ስደተኞች ላይ የተነጣጠረውን አሰቃቂ ጥቃት በማውገዝ ላይ ናቸው። ሰባት ሰዎች የተገደሉበትንና ቁጥራቸው በብዙ ሺ የሚገመቱ ሌሎች ከቤት ንብረታቸው የተፈናቀሉበትን ይህንን ጥቃት ለማስቆም ብጥብጦቹ ወደ ተካሄዱባቸው አካባቢዎች የተሰማራው የደቡብ አፍሪቃው ጦር ሰራዊት ቁጥራቸው በመቶች የሚገመቱ ሰዎችን በቁጥጥር ስር አውሏል። በመጽሔት ክፍለ ጊዜ ዝርዝር ዘገባ እናክላለን። ወደ የመን ጉዳይ ስናመራ ሳውዲ አረቢያ መራሹ ህብረት በየመን ለአንድ ወር ሲያካሂድ የቆየውን የአየር ጥቃት ማብቃቱን ባወጀ በጥቂት ሰዓታት ውስጥ አዲስ የአየር ጥቃት ማካሄዱ ታውቋል። በጥቃቱ በማዕከላዊዋ ታኢዝ ከተማና በደቡቧ የወደብ ከተማ አደን የሁቲ ሸማቂ ሽምቅ ተዋጊዎቹን ይዞታ ተደብድቧል። በሽምቅ ተዋጊዎቹና በስደት ላይ ባሉት ፕሬዚደንት አብድራቡ ማንሱር ሃዲ ታማኝ ኃይሎች መካከል ውጊያው እንደቀጠለ ነው። አማጽያኑ ሶስተኛዋ የሀገሪቱ ትልቋ ከተማ በሆነችው በታኢዝ የሚገኘውን የጦር ብርጌድ ከፕሬዝደንቱ ታማኝ ኃይሎች ነጥቀው መቆጣጠራቸው ተዘግቧል። ትናንትና ሳውዲ አረቢያ የሁቲዎቹን አማጽያን ጥቃት ለማስቆም ለአንድ ወር ያህል ስታካሄድ የቆየችውን የቦምብ ጥቃት ዘመቻ ማብቃቷን አውጃ ትኩረቷን አሁን ሁሉም ወገኖችን አሳታፊ የሆነ የፖለቲካ ሽግግር ውይይት እንዲጀመር ያዞረችው መሆኑን አመልክታለች። ዩናይትድ ስቴትስ የሳውዲ መንግስትና ሕብረቱ የቦምብ ጥቃቶቹ እንዲቆሙ ያደረጉትን ውሳኔ በደስታ ተቀብላለች። ሁሉም የየመን ወገኖችን አሳታፊ የሆነ የፖለቲካ ሽግግር በአስቸኳይ እንዲጀምሩ ዋይት ሀውስ ተማጽኖ አቅርቧል። የዋይት ሀውስ ቃል አቀባይ ጄን ሳኪ በበኩላቸው ሳውዲ መራሹ የአየር ጥቃት ያበቃ ቢሆንም የመንና አካባቢዋ አሁንም ያልተረጋጉ በመሆናቸው ስራው አለመጠናቀቁ ግልጽ ነው ማለታቸው ተጠቅሷል። በስደት ላይ የሚገኙት ፕሬዚደንት ሃዲ ትናንት ከሳውዲ አረቢያ በቴሌቪዥን ባሰሙት ንግግር የየመን ቀውስ በአፋጣኝ ያከትማል ማለታቸው ተሰምቷል። ሳውዲ መሩን ህብረት ያመሰገኑት ሀዲ መንግስቴ ለየመን ህዝብ ተስፋውን መልሶ ያጎናጽፋል ብለዋል። ሁቲዎቹን የምትደግፈው ኢራን በበኩሏ መከላከያ በሌላቸው የሰላማዊ ሰዎች ላይ የሚደርሰው ግድያ በማብቃቱ ደስ ብሎናል ካለች በኋላ ወደ ፖለቲካ መፍትሄ የሚያመራ እርምጃ ነው ማለቷ ታውቋል። በዚህ እንዳለ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ኢራን ለሁቲ አማጽያኑ ጦር መሳሪያ የላከች እንደሆነ ችግር እንደሚፈጠር አስታውቀናታል ብለዋል። ባለጸጋ ሀገሮች በመልማት ላይ ላሉ ሀገሮች የሚሰጡትን እርዳታ ከፖለቲካ ጋር ማቆራኘታቸውን መተው አለባቸው ሲሉ የቻይና ፕሬዚደንት ቺጂፒንግ ተናገሩ። የቻይናው መሪ ይህን የተናገሩት የአፍሪካንና የእስያን ግንኙነት ለማጠናከር በታለመ ጉባኤ ላይ ነው። ኢንዶኔዥያ ዋና ከተማ ጃካርታ ላይ ለአምስት ቀናት በሚካሄደው የእስያ አፍሪካ ጉባኤ ላይ ከሰላሳ የሚበልጡ ሀገሮች መሪዎች ተገኝተዋል። በጉባኤው ላይ በአውሮፓውያኑ የዘመን አቆጣጠር በ1955 ዓ ም የቀዝቃዛው ጦርነት ዘመኑ የገለልተኛ ሀገሮች ንቅናቄ መሠረት የተጣለበት ጉባኤ መታሰቢያ ይካሄዳል። የጃካርታው ጉባኤ ተካፋዮች በአፍሪካና በእስያ መካከል የምጣኔ ሀብት ትብብሩ ይበልጥ እንዲጠናከር ለማድረግ ተስፋ አላቸው። ሁለቱ ሀገሮች ከዓለም ግዙፍ አዳዲስ ገበያዎች አንዳንዶቹ አሊያም ደግሞ ምጣኔ ሀብቶቻቸው በተፋጠነ ሁኔታ እየበለጸጉ ያሉ ሀገሮች ይገኙባቸዋል። ዋናዋ የአፍሪካ ተናጋጅ ቻይና በየዓመቱ የብዙ ቢሊዮን ዶላር የተፈጥሮ ሀብት ትሸምታለች። ግዙፍ የመሰረተ ልማት አውታሮችን ጨምሮ በአህጉሪቱ ዙሪያ በልማት ሥራዎች፣ በዕዳ ቅነሳ መርሃ ግብሮች መዋዕለ ንዋይ ታፈሳለች። ይሁንና በአፍሪካ ተጽዕኖዋን እያስፋፋች ያለችው ቻይና ለሰብአዊ መብቶች ደንታ የላትም በማለት በምዕራቡ ዓለም ብዙዎች ይተቿታል። ለምሳሌም ያህል ለአምባገነን መንግስታት ያላንዳች መሳሪያ እርዳታ ያለ አንዳች ቁጥጥር መሳሪያ እርዳታ እንደምትሰጥ ይጠቅሳሉ። የቻይናው ፕሬዚደንት የሀገራቸውን የውጭ ፖሊሲ ሲከላከሉ ከበርቴዎቹ ሀገሮች የፖለቲካ ጥያቄ ሳይጨምሩ ታዳጊዎቹን ሀገሮች የመርዳት ኃላፊነታቸውን መወጣት አለባቸው በማለት ተሟግተዋል። በኢንዶኔዥያው ጉባኤ ላይ የቻይና፣ የጃፓን፣ የብሩኔ፣ ማሌዥያ እና ኢንዶኔዥያ መሪዎች የተካፈሉ ቢሆንም የህንዱ ጠቅላይ ሚኒስትር ኔራንድራ ሞዲ እና የደቡብ አፍሪካው ፕሬዚደንት ጄከብ ዙማን ጨምሮ በርካታ ዋና ዋና መሪዎች አለመገኘታቸው ተስተውሏል። ፈረንሳይ ዋና ከተማ ፓሪስ ውስጥ ሊፈጸም የነበረን የሽብር ጥቃት ሴራ ማክሸፋቸውን የሀገሪቱ ባለስልጣናት አስታወቁ። የአሁኑ የሽብር ጥንስስ ሲታሰበው ፓሪስ አቅራቢያ በሚገኝ አንድ ወይም ከዚያ በላይ በሆኑ አብያተ ክርስቲያን ላይ አደጋ ለማድረስ እንደነበረ ባለስልጣናቱ አክለው ጠቁመዋል። ሊሳ ብራያንት ከፓሪስ ያስተላለፈችው ዘገባ አለ። ትዝታ በላቸው ታቀርበዋለች። የፈረንሳይ ባለስልጣናት በከባዱ የታጠቀና በአብያተ ክርስቲያን ላይ ጥቃት ሊያደርስ በመዘጋጀት የተጠረጠረ ሰው ይዘናል ሲሉ ነው ያስታወቁት። የፈረንሳይ ፖሊስ ዛሬ እንዳስታወቀው ፓሪስ ውስጥ የተያዘው የአራት ዓመት ዕድሜ ያለው የኮምፒውተር ሳይንስ ተማሪ ሲሆን በቁጥጥር ስር ያዋሉት በጥይት ተመትቼ ቆስያ ያለው ድረሱልኝ በማለት ለአጣዳፊ ሕክምና አገልግሎት ማዕከል ስልክ ከደወለ በኋላ ነው። የአልጄሪያ ተወላጁ ተጠርጣሪ ብዛት ያለው የጦር መሳሪያና የጥይት መከላከያ ሰደርያዎች እንዲሁም ቢያንስ አንድ ቤተ ክርስቲያን ላይ ጥቃት ሊያደርስ ማቀዱን የሚጠቁሙ ሰነዶች ይዞ መገኘቱን የፈረንሳይ የሀገር አስተዳደር ሚኒስትር በርናን ካዜንቭ አመልክተዋል። መሳሪያዎቹ በመኖሪያው አቅራቢያ በቆመ መኪናው ውስጥም ታጭቀው እንደነበረ ሚኒስትሩ በዚሁ መግለጫቸው ተናግረዋል። ወጣቱ ሙስሊም አክራሪ መሆኑን እንጂ ከየትኛውም አሸባሪ ቡድን ጋር ግንኙነት እንዳለው የሚጠቁም መረጃ አልተገኘበትም ሲሉ ባለስልጣኑ አክለዋል። ፈረንሳይ እንደ ሌሎች ማናቸውም ሀገሮች ሁሉ ታይቶ በማይታወቅ የሽብር ስጋት ተወጥራ እንደምትገኝ ጠቅላይ ሚኒስትሯ ማኑኤል ቫስ አመልክተዋል። ጠቅላይ ሚኒስትሩ አክለው ሀገራቸው አስተዋይነት፣ ብልህነትና ጽናትን ጠብቃ መቀጠል እንደሚገባት አሳስበዋል። ፈረንሳይ ባለፈው ጥር መጀመሪያ በስላቅ መጽሔቱ ሻርሊ ኤብዶ የፓሪስ ቢሮ ጀምሮ ለሶስት ቀናት ከዘለቀውና ሀያ ሰዎች ከተገደሉበት የአክራሪ ታጣቂዎች ጥቃት በኋላ የጸጥታ ጥበቃዋን አጠናክራለች። የዜናው ክፍለ ጊዜ አበቃ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15600 ኪሎ ሄርትስ በ22 ሜትር ባንድ በ13870 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080ና በ12140 ኪሎ ሄርትስ ደግሞም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የረቡዕ ምሽት ፕሮግራማችን ነው። የቀሩት ወንድሞቻችን መስማት የሚችል ሁሉ ይስማ እያለ ሊቢያ ውስጥ ተሸማቀው ከተደበቁ ኢትዮጵያውያን ድምፅ ነው ያሰማ ናችሁ በሁለተኛው አጋማሽ ያሉበትን ሁኔታ በስፋት ይናገራሉ። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። እስላማዊ መንግስት ነኝ የሚለው የሽብር ቡድንም ሆነ አልሸባብን የመሳሰሉ ዓለም አቀፍና አረመኔያዊ አሸባሪ ንቅናቄዎችን ለመግታት በሚካሄደው ጥረት ኢትዮጵያ አቅሟ በሚፈቅደው ደረጃ ሁሉ እንደምትሰለፍ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ተናገሩ። መንግስት ሽብርተኝነትን ለማውገዝ መስቀል አደባባይ ላይ በጠራው የተቃውሞ ሰልፍ ላይ ነው አቶ ኃይለማርያም ይህንን የተናገሩት። አብዛኛው ህዝብ ጠቅላይ ሚኒስትሩም ሆኑ የሃይማኖት መሪዎች ያደረጉትን ንግግር በጽሞና ሲያዳምጥ፣ በተሰበሰበው ህዝብ መካከል በተለያዩ ማዕዘናት ደግሞ ከፍተኛ የተቃውሞ ድምፅ ይሰማ ነበር። የተቃውሞ ሰልፉ ስነ ስርዓት ማብቂያ ሲቃረብ ጀምሮ በፖሊስና በሰልፈኛው ህዝብ መካከል በተፈጠረ ግጭት በሰዎች ላይ የአካል ጉዳት ደርሷል። መለስካቸው አምሃ ከአዲስ አበባ ዘግቧል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በመስቀል አደባባይ ለተሰበሰበው ህዝብ እንደገለጹት በዚህ ሳምንት መጀመሪያ ላይ በሊቢያ የአይኤስ አሸባሪ ቡድን በኢትዮጵያውያን ስደተኞች ላይ የፈጸመው ዘግናኝ ግድያ በኢትዮጵያውያን ሁሉ የጣለውን ከባድ ሐዘን እና የልብ ስብራት ማንም ሊገነዘበው የሚችል ነው። ይሁንና ይህ ወንጀል ሲፈጸም የመጀመሪያው እንዳልሆነና ኢትዮጵያውያንም ብቸኛ ተጎጂ እንዳልሆኑ አስምረው የሽብር ድርጊቱም ሆነ አሸባሪዎቹ ዓለም አቀፋዊ ክስተቶችና ሁነቶች መሆናቸውን በማስገንዘብ ተናግረዋል። ስለሆነም የሚካሄደው ትግል ዓለም አቀፋዊ ይዘት እንዳለው አመልክተው ኢትዮጵያ በዚህ ትግል ለመካፈል ያላትን ቁርጠኝነት አረጋግጠዋል። አሸባብን የመሰሉ አሸባሪዎችን የሚያካሂዱትን እንቅስቃሴ በሁሉም ሰላም ወዳድ ሕዝቦችና መንግስታት የተባበረ ጥረት ሊመከትና በቁጥጥር ስር ሊገባ የሚገባው በመሆኑ ከዚህ በመነሳት አገራችን ይህን አረመናዊ ንቅናቄ ለመግታት በሚካሄደው ጥረትና ትግል ሁሉ አቅሟ በፈቀደ ደረጃ የምትሰለፍ ይሆናል። ጠቅላይ ሚኒስትሩ የአሸባሪነትን ዓለም አቀፋዊ ይዘት ተመልክተው ይህን ይበሉ እንጂ አሸባሪነትን በሀገር ውስጥ መዋጋትም ከፍተኛ ስፍራ የሚሰጠው እንደሆነ አስገንዝበዋል። ስለሆነም በሀገር ውስጥ የሚታዩ የሐሳብም ሆነ ሌሎች ልዩነቶች ከዚህ በኋላ የሚመጡ እንደሆኑና አስቀድሞ የጋራ ጠላት ነው ያሉትን አሸባሪነትን በአንድነት እንዋጋ ብለዋል። በሀገር ውስጥ ከፖለቲካ ልዩነቶች ባሻገር በዚህ ኢሰብአዊ ተግባር ላይ መራር የጋራ አቋም መያዝና ማውገዝ የሚገባ በመሆኑ የፖለቲካ ድርጅቶች ሁሉ በተናጠል የፖለቲካ ትርፍ ለማግኘት ከሚደረግ እንቅስቃሴና እሽቅ ድምድም ተጠብቀው ይህን አስነዋሪ ድርግት በጋራ መፋለምና ጠንካራ የኅብረት መልእክት ማሳለፍ የሚጠበቅባቸው መሆኑን በዚህ አጋጣሚ ለማሳሰብ ወዘል ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ የሁለት ጉዳዮች ትኩረት እየሰጡ ይመስላሉ። አንደኛው ሚያዝያ 11 ቀን 2007 ዓ ም የአይኤስ አሸባሪ ቡድን ሊቢያ በነበሩ ኢትዮጵያውያን ላይ የፈጸመው ግፍ የተመላበት አሰቃቂ ግድያ መሰረት ያደረገው የሚመስለው ሃይማኖትን ስለሆነ በኢትዮጵያ የሃይማኖት ልዩነትን ቀስቅሶ የእርስ በርስ ፍጅትን በሀገሪቱ እንዲከሰት ማድረግ ዓላማው እንደሆነ ማሳየት ነው። ለዚህ የሚበጀው ደግሞ የቆየውን የኖረ ነው ያሉትን የአብሮነት መሠረት የሀገሪቱ ህዝብ ሁሉ አጠናክሮ አሸባሪነትን በጋራ መዋጋት መሆኑን አመልክተዋል። ለራሳቸው ጠባብ ቡድናዊ ፍላጎት ሲሉ ያሉብንን ጥቃቅን ችግሮች ሰበብ በማድረግ ይህንን አኩሪ የአብሮነት ባህላችንን ለመናድና እርስ በርሳችን እንባላ ለማድረግ የሚጥሩ ኃይሎች ተኝተውልን እንደማያውቁ ለሁላችንም ግልጽ ቢሆንም መጀመሪያ ላይ በሊቢያ የተፈጸመው ዘግናኝ ድርጊት ግን የአክራሪነት የመጨረሻ ጫፍ ብቻ ሳይሆን የድርጊቱን ፈጻሚዎች ሰይጣናዊ ፍላጎትና ዓላማ ከመቼውም ጊዜ በበለጠ የሚያሳይ በመሆኑ ከመቼውም ጊዜ በተሻለ የአንድነት መንፈስና ጽናት ልንታገለው ይገባል። በሁለተኛ ደረጃ ደግሞ በኢትዮጵያ ዛሬ አለ ያሉትን የአክራሪነትና የአሸባሪነት ምልክቶችን በማመልከት ሕዝቡ በአንድነት ሊዋጋው ይገባል ሲሉ አስገንዝበዋል። ይህን አስነዋሪ ድርጊት በአንድ በኩል ዓለም አቀፍ አሸባሪነትን በሌላ በኩል ደግሞ የዚህ ሌላ ገጽታ የሆነውን የሀገር ውስጥ አክራሪነት ብሔር፣ ሃይማኖት፣ ጾታና እድሜ እንዲሁም የኑሮ ደረጃ ልዩነት ሳይገድበን በጽናትና በአንድነት ልናወግዘው የሚገባ መሆኑን ለአፍታም ቢሆን መዘንጋት የለብንም። ዛሬ በአንዳንድ የሀገራችን አካባቢዎች ብቅ ብቅ ማለት የጀመሩ የአክራሪነት እንቅስቃሴዎች አስተማማኝ እልባት ካልተደረገላቸው ዞሮ ዞሮ አሁን በአይሴስ በመከናወን ወዳለው የለየለት ሰብአዊ ድርጊት የማያድግበት ምንም ምክንያት እንደሌለ ተገንዝበን ለክብደቱ በሚመጥን ጽናት በአንድ ልብ ልንመክተው ይገባል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አባ ማትያስም ይህንን የሚደግፍ መልእክት ነበር ያስተላለፉት መን መላው የሀገራችን ህዝቦችና የሃይማኖት ተቋማት እንደዚሁም መላው የዓለም መንግስታት ይህንን ድርጊት በጥኑ መቃወምና ማውገድ ይጠበቅባቸዋል። የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼክ መሐሙድ አሚን እና የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ ተመሳሳይ ንግግር አድርገዋል። እነዚህ ንግግሮች በሚደረጉበት ጊዜ ሁሉ አያሌ ህዝብ ንግግሮቹን በጥሞና ሲያዳምጥ የሚታይ ቢሆንም ከተሰበሰበው ህዝብ መካከል ከተለያዩ ማዕዘናት ከፍተኛ የተቃውሞ ድምፅ ሲሰማ ነበረ። የተቃውሞ ሰልፍ ስርዓት በአደባባይ ሊጠናቀቅ ጥቂት ደቂቃዎች ሲቀሩት ደግሞ በፖሊስና በእነዚህ በተለያዩ ማዕዘናት የተቃውሞ ድምፅ ሲያሰማ በነበረው ህዝብ መካከል ግፊያና ግጭት መስተዋል ጀመረ። የድንጋይ መወራወርም ስለነበረ ግጭቱ ተባብሶ በሰዎች ላይ ጉዳት ደርሰዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በሌላ በኩል በዛሬው የአዲስ አበባ ሰልፍ ላይ የተገኙ አይሲል በኢትዮጵያውያን ላይ ስለፈጸመው ግድያ መንግሥት እርምጃ እንዲወስድ መጠየቃቸውን እስክንድር ፍሬው ዘግቧል። በራሱ በመንግሥት ላይም ተቃውሞ ያሰሙ እንደነበሩም እስክንድር በዘገባው ጠቁሟል። ለዝርዝሩ እስክንድር እልህና ቁጭት ሐዘንና ለቅሶ ምሬትና ንዴት ሁሉም በመስቀል አደባባይ በአይሲስ ድርጊት ውስጡ የቆሰለ አንጀቱ ያረረ ኢትዮጵያዊ እርሙን ሊያወጣ የውስጡን ሊተነፍስ ጊዜው ነበር እናም ዛሬ ለቅሶ ሆነ የሚያውቃቸውም የማያውቃቸውም ለነዚያ የፈሪ በትር ሰለባዎች አዘነ አለቀሰላቸው ብቻቸውን ተቀምጠውና አንገታቸውን ደፍተው ያነቡ የነበሩ እናት በአካባቢያቸው የነበረውን ሁሉ አስለቅሰዋል። ቆመችበት ታነባ የነበረችው ሰናይት ገብሬም ሟቾቹን ባታውቃቸውም ሐዘኗ ከፍተኛ ነበር። የሀገርህ ወገን አይደል እንደ የታረደው፣ ስለዚህ አወቀው አላወቀው ኤቭሪቲንግ በቃ እዚህ ጋር ወገንህ ነው የታረደው። እንዴት ነው መጀመሪያ እንደሰማሽ? ምን ስሜት አሳደረብሽ? እንዴት ሆነሽ ነው የሰማሽው? አልተኛውም እንቅልፍ። አክስቴም እናቴም ወንድሞቼም አልተኙ እንቅልፍ። እየለቅስን ነው የነጋው። ስጋህ ነው አውራ አደግህ ነው ባትወለድ ምንም ባት በቃ ኢትዮጵያዊ ማለት ምንድን ነው? አንተም ብትሆኑ እንሚሄደ እዛ ጋር ብትዳረብ ዝም አልልክም ወገን ስለሆንክ ምን ጫጫዋለውኝ። አብዳለሁኝ ሁሉ ጨርቅ ሶሪ በጥበቃ ስራ ላይ የተሰማሩት ዘሪሁን አድርጋውም አረመኔዎቹ ገዳዮች የእጃቸውን ማግኘታቸው አይቀርም ብለዋል። ለሰው ልጅ እንዲህ ያለ ድርጊትም ተፈጠረ ጀምሮ ተደርጎም አይታወቅም። ይህንን ሰውም ነው እግዚአብሔር ነው የሚፈርደው። ፍርዱን ወደ እግዚአብሔር መስጠት ነው። እግዚአብሔር ይፍረድ። የሰው ልጅ እንደ ዞሮ እየታረደ ሟቾቹ የቅዱስ ጊዮርጊስ እግር ኳስ ክለብ ደጋፊዎች እንደነበሩ የገለጹት ዳንኤል ቦጋለና ጓደኞቹ ደግሞ በክለቡ አርማ ላይ ፎቶአቸውን አሰርተው ሀዘናቸውን ሲገልጹ ታይተዋል። እንደዚህ አይነት አሰቃቂ ግድያ በየትኛውም ባህል በየትኛውም ሀገር ላይ የሌለ ይሄ በጣም አረመኔነት ነው እና በጣም በቃ እኔ ልገልጽልህ ከምችለው በላይ የሚያሳዝን ነገር ነው። ብዙ ኢትዮጵያኖችን እያሳዘነ ያለ ነገር ነው። ደግሞ በቅርበቱ አካባቢያችን ላይ ጎረቤቶች ናቸው፣ ጓደኞችም ናቸው። በጣም በቃ መሪር ሀዘን የሆነብን አንዱ ልጅም ባልቻ በለጠ የሚባለውም የቅዱስ ጊዮርጊስ አባል ነው፣ የአባልነት መታወቂያ ያለው አባል ነው እና የእሱ ጓደኞች ናቸው እንዳለው መጥተው በኖሮችን የማሰራት ሁኔታ የነበረው የኢትዮጵያ መንግስት፣ በሀገር ውስጥ ያለውን ሁኔታ ማስተካከል፣ በአይሲስ አሸባሪ ቡድን ላይም እርምጃ መውሰድ አለበት ሲሉም የተለያዩ አስተያየት ሰጪዎች ተናግረዋል። ሙሉ ቀንድ አበሳ ከነዚህ አንዱ ነው። መንግስት አንድ ነገር አመቻችቶላቸው ቶላቸው ቢሆን ኖሮ ከሀገር አይወጡም። እነኝ ልጆች ለስደትም የበቁት ለዚህ ነው። ሀገራችን ላይ የምንሰራው ነገር አተን ነው። እየታረደም የኢትዮጵያ ህዝብ አሁንም ይወጣል። ይህንን ነው ማስተካከል ያለበት፣ ከሀገር ውስጥ ነው ማስተካከል ያለበት። ለነሱ የሚወሰነውን ውሳኔ ሙሉ ኃላፊነት ደግፈን ውጊያም ከሆነ ሄደን እንዋጋለን። እስከዛ ድረስ እስከዛ ድረስ ኃላፊነት እንወስደለን። ምንድን ነው በትክክል መደረግ ያለበት መሰረሰር፣ በሀገር ውስጥ ነው መደረግ ያለበት። ለዛን የተሰደዱት የሀገር ውስጡ ስራ እንዳለ ሆኖ የአሁኑን ግን በቀል መበቀል አለብን ብዬ ነው መወስኑ የተደረገው። ሁሉም ሁሉንም ነገር አዎ፣ እኛ ስለ ምርጫ ምናምን አለ። የምንፈልገውም በዚህን ሰዓት ደማችን ይመለስ ነው፣ ደማችን ይመለስ ለምሳሌ በግብጽ የወሰደችው አይነት እርምጃ መወሰድ አለበት። በአይሲስ ከተገደሉት አንዱ የሆነው የባልቻ በለጠ ታላቅ ወንድም አሸናፊ በለጠም ኢትዮጵያውያን እያሳዩ ባሉት የአጋርነት ስሜት መኩራታቸውን የተናገሩት ከፈጠየ ታናሽ ወንድሜ ነው። እና ኢትዮጵያዊነታችን በማይበት ጊዜ በአሁኑ ሰዓት የኢትዮጵያዊነቴ ያኮራኛል። እኔ ወንድሞቼ ሰውን ሁኔታ ሳዩ ማለት ነው የኢትዮጵያን ህዝብ በማይበት ጊዜ አልሞቱብኝም። አሁን ወንድሞቼ ሞቱ ብዬ አላምንም። ህዝቡ ክሶኛል፣ ህዝቡ ክሶኛል። ነገር ግን በኢትዮጵያዊነቴ በጣም የምኮራ በመሆኔ ወንድሞቼ አሁን እዚህ አልፈዋል፣ ሞተዋል። እዛ ያሉት ግን በየበረሃ ወርቆ ያሉትን መንግስትና ህዝብ ተረባርበው እንዲያመጡልን እነዚህ አሸባሪዎችን ግን የኢትዮጵያ ህዝብም ይዋጋቸዋል፣ የዓለምም ህዝብ እንዲዋጋቸው ጥድ እናቀርባለን። ከአንዳንዶቹ ቃለ መጠይቆች ጀርባ እንደሚደመጠው የዛሬው ሰልፍ በመንግስት ላይ የተቃውሞ ድምጾች የተሰሙበት ጭምር ነበር። ከጅምሩ አንስቶ መንግስት ህገ መንግስቱንና የዜጎችን መብቶች እንደማያከብር የሚገልጹ መፈክሮች የሚያሰሙ ሰልፈኞች ነበሩ። እነዚህ መፈክሮችና ተቃውሞዎች ይሰሙ የነበረው በተለይ በአደባባዩ መሀልና ወደ አምባሳደር በሚወስደው መንገድ ላይ በተሰባሰቡ ሰልፈኞች ነው። ድምፃችን ይሰማ በሚል የሙስሊሙ ህብረተሰብ ጥያቄዎች እንዲመለሱና የመፍትሄ አፈላላጊ ኮሚቴ አባላትም እንዲፈቱ ሲቀርቡ የነበሩ ጥያቄዎችም በሰልፈኞቹ ተስተጋብተዋል። እነዚሁ ሰልፈኞች መብት መጠየቅ ሽብር አይደለም የሚልና ሌሎችንም መፈክሮችና ዝማሪዎች አሰምተዋል። በሥነ ሥርዓቱ ማብቂያ አካባቢ ፖሊሶችና በተለይ በአደባባዩ ፊት ለፊትና መሀል ላይ ሆነው የተቃውሞ ድምፅ ያሰሙ የነበሩ ሰልፈኞች ተጋጭተዋል። በመስቀል አደባባይ የነበረው ሁኔታ መልኩ የተቀየረው ከዚህ በኋላ ነው። ድንጋይ የሚወረውሩ ሰልፈኞች፣ እነሱን ለመቆጣጠርና ለመያዝ ሲሞክሩ የነበሩ ፖሊሶች፣ ከአደጋ ለማምለጥ ከለላ ሲፈልጉ የነበሩ ሌሎች ሰልፈኞች ትርምስ ፈጠሩ። በድንጋይ ወርወራው ጉዳት የደረሰባቸው ፖሊሶችና ሌሎች ሰልፈኞች ታይተዋል። አምቡላንሶችም ተጎጂዎችን ወደ ሕክምና ቦታዎች ወስደዋል። ስነ ስርዓቱ ከተጠናቀቀ በኋላም የተቃውሞ ድምፅ እያሰሙ ከመስቀል አደባባይ ወደ ተለያዩ አቅጣጫዎች ያመሩ ነበሩ። ፖሊስ በዱላ ጭምር እነዚህን ሰልፈኞች በትኗል። በመስቀል አደባባይና በእነዚህ የተለያዩ አቅጣጫዎች ከነበሩት ሰልፈኞች መሀል የተወሰኑትን በቁጥጥር ስር ሲያውልም ታይቷል። ይህ ሪፖርት እስከተጠናቀረበት ሰዓት ድረስ በምን ሁኔታ ላይ እንዳሉ ለማወቅ አልተቻለም። ጉዳት የደረሰባቸው የተቃውሞ ሰልፈኞችና ፖሊሶች ቁጥር ስንት እንደሆነም እስካሁን ይፋ አልተደረገም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲ さいませ ቀጣዮቹ አድማጮች የዕለቱን አብይ ርዕስ ነበር። ከአሜሪካ ድምፅ ራዲዮ ጣቢያ የሰማችሁት የመጽሔቱ ትንታኔ ይቀጥላል። በሜዲትራኒያን ባህር በኩል ወደ አውሮፓ የሚሻገሩ ፍልሰተኞችና ስደተኞች ጉዳይ እንዲሁም ካሰቡበት ሳይደርሱ በባህር ሰምጠው የሚቀሩት ለአውሮፓ ኅብረትና ለመላው ዓለም የራስ ምታት ሆኖ ነው የሰነበተው። በዚህ የአውሮፓውያን ዓመት 2015 ዓ ም የመጀመሪያ አራት ወራት ብቻ 1500 ሰዎች ሕይወታቸውን አጥተዋል። ባለፈው ቅዳሜ የሚጓዙበት ጀልባ በመስመጧ ወደ 900 የተገመቱ ተሳፋሪዎች እንደሞቱና 28 በሕይወት መትረፋቸውን የሰብአዊ መብት ተሟጋች ድርጅቱ አምነስቲ ኢንተርናሽናል አስታውሶ የአውሮፓ ኅብረት መሪዎች ነገ በብራስልስ ሲሰባሰቡ ለሰብአዊ እልቂቱ ትርጉም ያለውና ወቅታዊ ምላሽ እንዲሰጡ ጠይቋል። የጣሊያኑ ጠቅላይ ሚኒስትር ማቴዎ ሬንዚ ከአፍሪካ ሀገሮች ወደ ሀገራቸው በሕገወጥ አዘዋዋሪዎች የሚገቡ ፍልሰተኞች ያሳደረውን ጫና ሌሎች የአውሮፓ ሀገሮች እንዲጋሩ ጥሪ አስተላልፈዋል ይሄ የሰብአዊ ክብር ጉዳይ ነው ስለ ሰብአዊ ክብር ስንነጋገር ግልጽና ቁርጠኝነት የተሞላው ውይይት ያሻል የአውሮፓ ህብረት ይህንን ጉዳይ ቅድሚያ ትኩረት ሰጥቶ የፖለቲካ አቅሙን በስፋት ሊጠቀምም ይገባዋል የአውሮፓ ህብረት ምክር ቤት በፈላሾቹ ጉዳይ ጉባኤ በመጥራቱ በጎ ነገር ነው በቂ ግን አይደለም ከዚህ ሁሉ ውይይት አንድ ተግባራዊ እርምጃ እንዲኖር እንሻለን በባህር ላይ ፈልጎ የማዳን አቅማችንን መገንባት አለብን። ስደተኞችን በባህር ላይ ፈልጎ የማዳን ጥረት ለማጠናከር በአውሮፓ ሀገሮች መካከል ሙሉ በሙሉ ስምምነት የለም። በብራስልስ መሰረቱን ያደረገው ኦፕን ዩሮፕ ተቋም ተንታኝ ፒተር ክለፐ ለዚህ ምክንያቱ ምን እንደሆነ ያስረዳሉ። I don't expect any huge policy change. በነገው ጉባኤ ሰፋ ያለ አንድምታ ያለው የፖሊሲ ለውጥ አልጠብቅም። በባህር ላይ ለፍልሰት ተዳርገው የሚጓዙ ስደተኞችን ፈልጎ የማዳን ስራዎች መልሰው አያጠናክሩም። ምክንያቱም አስቀድሞ ሰፊ አቅም ያለው ግብረ ኃይል በባህር ላይ ማቆም ስደተኞቹ ሕይወታቸውን አደጋ ላይ እንዲጥሉ አበረታቷልና የፍልሰተኛውን ቁጥር ጨምሯል በሚል እሳቤ ነው ያቋረጡት። በተለይ የእንግሊዝ መንግስት ይህንን አይፈልግም። ስለዚህ መሟገታቸው አይቀርም። የአውሮፓ ህብረት መሪዎች ነገ ከመሰብሰባቸው አስቀድሞ ባለ አስር ነጥብ የውይይት እቅዶች አውጥቷል። ከእነዚህም መካከል አንዱ በባህር ላይ ፈልጎ የማዳን አቅምን ማጠናከር የሚል ነው። በዚህ ላይ የተመጠነ የአቅም ግንባታ ይኖራል ይላሉ ተንታኙ ክለፐ የአሜሪካ ድምፅ ሬዲዮ በተለይ ዛሬ ማምሻውን ባገኘው የቅድመ ውሳኔ ሰነድ መሰረት ትሪተንና ፖሴዶን ለሚባሉት የባህር ፍለጋና ማዳመራሃ ግብሮች ለሚቀጥሉት ሁለት ዓመታት በጀታቸው በእጥፍ እንዲያድግ ተጠይቋል። ሌላኛው ጉዳይ የህገወጥ ሰው አዘዋሪዎችን ንብረቶች በተለይ ጀልባዎችን በመቀማት ከጥቅም ውጭ እንዲሆኑ ማድረግ የሚል አንቀጽም አለበት። በዚህ መሰረት የአውሮፓ ፖሊስ ፍሮንቴክስ እንዲሁም የአውሮፓ አሳይለም ድጋፍ ቢሮና የመሳሰሉት አህጉራዊ ተቋማት ተቀናጅተው እንዲሰሩ ቅድመ ውሳኔው ያዛል። ፒተር ክለፐ ከአውሮፓ ሕብረት ውጪ የስደተኞች መጠለያ ጣቢያ የማቋቋም ፍላጎት እንዳለም ይጠቅሳሉ። የአውሮፓ ህብረት ምክር ቤት ሊገፋበት የሚያስበው ሌላው አማራጭ ከድንበሩ ውጭ የስደተኞች መጠለያ ጣቢያ ማቋቋም ነው። ለዚህ ደግሞ እንደ ሞሮኮና ኒጀር ያሉ አገሮች መንግስታትን ማሳመን ይጠበቅባቸዋል። ከዚያም በተጨማሪ የሱዳን ማሊ፣ ቱኒዚያ፣ ኒጀር እንደዚሁም የመሳሰሉት መንግስታት የድንበር ጥበቃቸውን እንዲያጠናክሩና ፍልሰተኞቹ ወደ ሜዲትራኒያን ውቅያኖስ ከመድረሳቸው በፊት ገደብ እንዲያበጁ አቅማቸውን ያጠናክራል። በተለይ ገንዘብና ስልጠና የመስጠት ፍላጎት አለው የአውሮፓ ህብረት። በዛሬው ዕለት በጣሊያኗ ካታኒያ ከተማ የፍልሰተኞቹ ጉዳይ እያሳሰባቸው ሰዎች ሰላማዊ ሰልፍ አካሂደዋል። የዓለም አቀፍ ፍልሰተኞች ድርጅት አይወይም በዚህ በያዝነው የአውሮፓውያን ዓመት አስቸጋሪ በሆነው የባህር ጉዞ ሕይወታቸው ያለፈው ሰዎች 1500 እንደሆነ መዝግቧል። ለንጽጽር ባለፈው የአውሮፓውያን ዓመት 2014 ዓ.ም የመጀመሪያው አራት ወራት በባህር ጉዞ የሞቱት ሰዎች ቁጥር 96 ነበር። ሄኖክ ሰማ እግዜርና ሳሌም ሶሎሞን ያሰናዱትን ዘገባ ነበረ ያደመጥነው። በመንገዱ ላይ በባህሩ በኩል ሲያቋርጡ ሕይወታቸውን የሚያጡት ስደተኞችና ፍልሰተኞችን ደህንነት የአውሮፓ ሕብረት እንዲያስጠብቅ የሰብአዊ መብት ድርጅቶች ጠይቀዋል። በነገ ዕለት በብራስልስ በሚካሄደው ስብሰባ ይህንኑ ጉዳይ የተመለከተ ውይይት ይደረጋል። ሄኖክንና ሳሌምን እናመሰግናለን። ወደሚቀጥለው ዘገባ ስናልፍ በርካታ የደቡብ አፍሪቃ ባለስልጣናት ሰሞኑን በዚያች ሀገር በሚኖሩ የሌሎች አፍሪካ ሀገሮች ስደተኞች ላይ የተነጣጠረ አሰቃቂ ጥቃት እያወገዙ ናቸው። ሰባት ሰዎች የተገደሉበትንና ቁጥራቸው በብዙ ሺ የሚገመቱ ሌሎች ከቤት ንብረታቸው የተፈናቀሉበትን ጥቃት ለማስቆም ብጥብጡ ወደ ተካሄደበት አካባቢዎች የተሰማራው የደቡብ አፍሪቃ ጦር ሰራዊት ቁጥራቸው በመቶች የሚገመቱ ሰዎችን በቁጥጥር ስር ማዋሉ ታውቋል። የአሜሪካ ድምጿ አኒታ ፓውል ከጆሃንስበርግ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። በደቡብ አፍሪቃ ነዋሪ በሆኑ ሌሎች አፍሪቃውያን ላይ ለተነጣጠረውና ከሳምንት በፊት ለተቀሰቀሰው ብጥብጥ ማብቂያ ለማበጀት በርካታ እርምጃዎችን መውሰዱንና አሁንም እየተወሰደ መሆኑን ነው የአገሪቱ መንግስት የተናገረው። ብጥብጡ አይሎ በታየባቸው አካባቢዎች የፖሊስ ጥበቃ ተጠናክሮ መቀጠሉና እንደ ደርባንና ጆሃንስበርግ ባሉ ያልተረጋጉ አካባቢዎችም የጦር ሰራዊቱ አባላት መሰማራታቸው ተዘግቧል። ለረዥም ጊዜ ሳይቀረፍ የቀጠለ ያልተመጣጠነ የመተዳደሪያ ገቢ ባለቤትነትና በእጅጉ የተንሰራፋ የስራ አጥነት ለተቆጡ የማኅበረሰቡ አባላት አሁን እየተወሰዱ ያሉት እርምጃዎች ፋይዳ ከጊዜያዊ እፎይታነት የማያልፍ መሆኑን የሚረዱ መሆናቸውን የገዢው የብሔራዊ ኮንግሬስ ፓርቲ ኤንሲ መሪዎች ያምናሉ። እነኚህ ሁለቱ ችግሮች አሉ በዚያች አገር በሚኖሩ የዚምባብዌ፣ የሶማሊያ፣ የኮንጎ፣ የኢትዮጵያ፣ የሞዛምቢክና የማላዊ ስደተኞች ላይ ለተቃጡት ለእነኚህ የከፉ ጥቃቶች አቀጣጣይነታቸውን ይተቻሉ። የኤንሲ ቃል አቀባይ ጄሲ ዱዋርቴ በዛሬ ዕለት ለጋዜጠኞች በሰጡት መግለጫ ዘለቄታ ስላለው መፍትሔ አስፈላጊነት አጽንዖት ሰጥተው ነው የተናገሩት። ቤትህ በእሳት ሲያያዝ ይባስ ብለህ ጋዝ አትነሰንስበትም። በሚቀጣጠል እሳት ላይ ጋዝ አይነሰነስም እኮ። ተረጋግቶ እሳቱን ለማጥፋት መሞከር ነው የሚያስፈልገው ይሁን እንጂ እንደዚያ ያለው እርምጃ የዘላቂ መፍትሄ አቅጣጫ ነው፣ የአጭር ጊዜ መላ አይደለም። እኛ እየፈለግን ያለ ነው፣ አሁንም እንደ አገር ለእኛ የተሻለ አማራጭ ነው ብለን የምናምነው በአስገዳጅ ሁኔታዎች ለፍልሰት የተዳረጉና በሃይማኖታቸው አለያም በፖለቲካ አስተያየታቸው ሳቢያ ወደ ሀገራቸው ቢመለሱ ሊደርስባቸው በሚችል ወከባና እንግልት ምክንያት መመለስ የማይችሉ ወገኖችን የደቡብ አፍሪቃ ማህበረሰብ አባል እንዲሆኑ ማስቻል ነው። በአፍሪቃ ውስጥ እየታየ ያለውን ፍልሰት ጨርሶ መዝጋት አይቻልም። መላዋ አህጉሪቱ ነች እየተንቀሳቀሰች ያለችው። ስለዚህም ደቡብ አፍሪቃ ተነጥላ ብቻዋን በአህጉሪቱ የሚካሄደው ፍልሰት እኔን አይመለከተኝም ልትል አትችልም። ዲፕሎማቶች፣ የመብት ተሟጓቾችና በአገሪቱ የሚገኙ ቁጥራቸው በሚሊዮኖች የሚሰላ ጠንካራ የስደተኛ ማህበረሰብ አባላት ግን የደቡብ አፍሪቃ መንግስት እንደ አውሮፓውያን የዘመን አቆጣጠር በ2008 ዓ.ም በተመሳሳይ ከታየው ከሌሎች የአፍሪቃ አገሮች በፈለሱ ስደተኞች ላይ ከተቃጣው የጥላቻ ዓመፅ ብዙም አልተማረም ሲሉ እየተቹ ነው። ይህ በእንዲህ እንዳለ ጥቃቶቹ መቀነሳቸውንና በአጭር ጊዜ ውስጥም ሰላምና መረጋጋት ይሰፍናል ብለው እንደሚያምኑ የኢንሲዋ ቃል አቀባይ ዱዋርቴ ተስፋቸውን ገልጠዋል። ይሁንና አይነተኛ ለውጥውን ሳይሆን ሰላምና መረጋጋቱን ዘላቂ ማድረግ አዳጋች ነው በሚለው ላይ ግን ቃል አቀባዩዋና ሌሎች ብዙዎች ይስማማሉ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ42 ደቂቃ ነው። ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አስተያየቶቻችሁን በስልክ ቁጥራችን ላኩልን፣ በ2022059942 የውስጥ መስመር 14። እንዲሁም ዝግጅቶቻችንን በኢንተርኔት ከአምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ማግኘት ትችላላችሁ። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። በእጅ ስልካችሁ ቪኦኤ ሆርን ኤምኦቢአይ ላይ እንዲሁም ናይል ሳት ላይ ታገኙናላችሁ። ለሞባይል ስልኮቻችሁ ደግሞ ሰሎሞን ማብራሪያ ተሰጥ ለሞባይል ስልኮቻችሁ ለአይኦኤስ ተጠቃሚዎች ከአይቱንስ ስቶር ወይም ከአፕ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር፣ ለኖኪያ እና ለቆዩ ስማርት ስልኮች ደግሞ ከቢአይኤንዩ ዶት ኮም ታገኛላችሁ። የቪኦኤን አፕ በቀላሉ ዝግጅቶቻችንን መከታተል ትችላላችሁ። በነጻ ነው አፖቹን የምትጭኗቸው። በስቱዲዮ ቴክኒሽያናችን ከርቲስ ባይነም ነው። ፕሮግራሙን እየመራልን ያለው ኃይሉ ታምራት ነው። ጽዮን ግርማም እያገዘች ትገኛለች። አስተናጋጆቻችሁ እኔ ሰሎሞን አባትና ቆንጅት ታየ ነን። አሁን ወደ ተከታዩ ዝግጅታችን እናልፋለን። ወደ ሊቢያ እንገባለን። ለመሆኑ ሊቢያ ውስጥ ያሉ ኢትዮጵያውያን ሕይወት ዛሬ ምን ይመስላል?

የቀሩት ወንድሞቻችን በሊቢያ ዋና ከተማ በትሪፖሊ እንዲሁም ቤንጋዚ ውስጥ የሚገኙ ኢትዮጵያውያን ዛሬም ጭንቀት ላይ ናችሁ። በአጭሩ ሰምታችሁታል። ቀደም ብሎ ዛሬም ለቅሶ ላይ ናቸው። ድረሱልን፣ ሰሚ አጣን እያሉ ነው። አዲሱ አበበ ነው። ቀደም ብሎ እንደሰማችሁት ወደ ትሪፖሊ ደውሎ ቤት ውስጥ ዘግተው በፍርሃት ከሚገኙ መካከል ሶስቱን ያነጋግረው ሰባቸው ነገር የለም ግን ምንም የደረሰባቸው ነገር የለም ስንት ናቸው አምስት እናንተስ ስንት ናችሁ አሁን አንድ ቤት ያላችሁት መጀመሪያ አስራ ሁለት ነበርን አሁን አምስት መጥተዋል አስራ ሰባት ማለት ከስንት ቀን ጀምራችሁ ነው እዚህ ቤት የቆያችሁት አልወጣችሁም ወገኖቻችን ወንድሞቻችን ከታረዱበት ሰዓት ጀምሮ ወጥተን አናውቅም ከዛ በኋላ ያለው ሁኔታ እንዴት ነው የተገደለ እየወሰዱ የሚያርዷቸው ሰዎች አሉ ትሰማላችሁ ወስደው የሚያርዷቸውን ሰዎች አንሳማም። ግን ያው ከሻ ወስዷቸው ያልተመለሱ ወንድሞቻችን አሉ። አፈሳ ወስደዋቸው ነው። አፈሳ ወስዷቸው ማለት ነው። ያልተመለሱ ወንድሞቻችን አሉ። ስንት ናቸው? ወላሂ እንደዚህ ነው ብዬ አልልም። ምክንያቱም አንድ ቤት ውስጥ አማራት ነው ተከራይቶ የሚኖሩት ፎቅና ምድር፣ እንደዛ ተከራይቶ ነው የሚኖሩት። ስንት ቀንሽ ነው አንቺ እዚህ ወደ ሊቢያ ከመጣሽ? ሊቢያ ከመጣሁ አራት ወር ሆኖኛል። ቤተሰቦችሽ ምን ውስጥ ሁኔታ ላይ እንዳለሽ ያውቃሉ? አው ደውዬ ነግሬያቸዋለሁ፣ ሰላም መሆኔን አሳውቂያቸዋለሁ። የት ነው ያሉት? አዲስ አበባ ውስጥ ነው። ከአዲስ አበባ ውጭ? አዲስ አበባ። ከሞቱት መካከል፣ ከታረዱት መካከል የምታውቂያቸው አሉ? ያው ማውቃቸውም ባይኖሩ የእኛው አካባቢ እንደሆኑ ምናምን የተነገረኝ አሉ። እናንተን እየመጡ የሚጠይቁ እንደው የሚያስቸግሩ የሚያስጨንቋችሁ አሉ? ቁርአን ቅሩ እንደዚህ ሰላት ጥያቄ የሚያቀርቡ አዎ፣ ከዚህ በፊት ነበረ። በነበርንበት ሰፈር አካባቢ ያን ሰፈር ለቀን ነው ወደ ሌላ ሰፈር መተን የተቀመጥን። ያለ ነው እንዲህ ስትወጡ አያዋችሁም? እንደ ተደብቀን ነው ያለ ነው ስላልሽኝ፣ ድንገት ስትዘዋወሩ ካዩ አይተናኮሏቸውም። አንወጣም አሁን ይህን ነገር ከሰማንት ሰዓት ጀምሮ አንወጣም። ፊት ለፊታችን ሌላ ልጆች አሉ። እነሱ ነው ወደሱ የሚያስፈልገንን አስቤዛ የምንልካቸው ማለት ነው። እነሱ ውጭ ያሉት ምንድን ናቸው? አይነኳቸውም። መስሪዎች ናቸው፣ ግብጻውያን ናቸው። ከእናንተ ጋር ይግባባሉ። መልካም ነው በጣም ፊት ለፊታችን ስላሉ ያለውን ነገር ሊያመጡልናል። ከባድ ነገር ቢኖርም ይጠቁሟቸዋል፣ ይነግሯቸዋል ብዬ አስባለሁ። መቼም ኧረ እኔ እንጃ እሱንስ እንኳን ያርቀው እንጂ thank <laughs> you ማነ ማን ነ እግዚአብሔር ይመስገን። ምን ተስኖ ትባላለህ? ደህና ነህ? እግዚአብሔር ይመስገን እግዚአብሔር ይመስገን። ትናንትና እናንተ ናችሁ ያቀረባችሁት በጣም ደስ የሚል ነው። በጣም ነው የምናመሰግን። ድምጻችን አድረሳችኋል። እኛ እንግዲህ ያው ይሄን ነው ማድረግ የምንችለው ድምጻችሁን ማሰማት ነው። ሌላ የምናደርገው ነገር የለም። ዛሬም እግዚአብሔር ይስጣችሁ፣ እናሰማለን። ምንድን ነው ምን ተስፋ ያገኛችሁ? ለመሆኑ አሁን ያለው ሁኔታ ምንድን ነው? አሁን ወልደ ምን እንዳለ ታውቃለህ። በኢትዮጵያ መንግሥት በኩል ምንም አይነት ነገር ያገኘነው ነገር የለም እዚህ የለቃቀምን እየለቃቀምን የምንልካትን ካርድ እንደውላለን። ያላግጡብናል እያነሱ ስልክ አያናግሩንም። ዝም ብላ ያነሳሉ፣ ሪሲዱ ያልቃል፣ ይዘጋል። አሁንም ሌላ እናመጣለን። አንድ ያነሳሉ አንድ ያነሱ የት ነው የምደውሉት? በተሰጠን ቁጥር አለ። ወደ ግብጽ ኤምባሲ በኩል እርዳታ ታገኛላችሁ ተብለን፣ እሱ አልተሳካም። አላናገሯችሁም? እሱ አልተሳካም። ትናንትና አንድ ሴት ደውላለን እዚህ ውጭ የሆነ ነገር አናግረንላችሁ ነበር ብላን ነበር። እንዲሁም በእናንተ በኩል መሰለኝ የሆነ የእናንተ እንትን መሰለኝ። ማን ነበር ስሟ? አንድ ጋዜጠኛ ነገር ነው። አዎ፣ እንግዲህ ሌሎች ድርጅቶች እናናግራለን፣ ሰብአዊ መብት ድርጅቶች፣ የተባበሩት መንግስታት፣ በኢትዮጵያን በኩል ባለስልጣናትን እናናግራለን። ምን እያደረጋችሁ ነው ነው እያለን፣ እና እነሱም ጥረት እያረጉ ነው። ከጥረቱ አንዱ አገር ውስጥ ወደ አገር በትራንስፖርት ችለው እንደሚመልሷቸው ቃል የገቡበት ሁኔታ አለ። ውጭ ጉዳይ ሚኒስትሩ እንዲህ እንዲህ የመሳሰለ እሱ እሱ የሩቅ ጉዳይ ነው። ዝም ማለትኝ ትቅርት አድርግልኝ እንጂ ማለት ነው። አሁን በእናንተ በኩል ብዙ ነገር ልናገኝ እንችላለን። ተስፋም ያለን በእናንተ ላይ ነው። በኢትዮጵያ መንግስት አይደለም። የኢትዮጵያ ሕዝብ እግዚአብሔር ይስጠው። ለእኛ አሁንም ብዙ ነገር እየሆነልን ነው፣ እንሰማለን፣ እያየን ነው በቲቪ እና አሁን እኛ የምንለው ምንድን ነው? እያለቅን ነው አሁንም ነው ሰርቲፊኬት ገብተዋል አይደል? በቃ መስማት የሚችል ሁሉ ይስማ። እያለቅን ነው። ትናንትና እንደዚህ ካወራን በኋላ ምን ያህል ሰው ተወሰደ? ዛሬ ምን ያህል ሰው ወደ እኛ ጋር መጣ? ገብተዋል አይደል? ምን ያህል ተወሰደ? ከትላንት ካወራናችሁ በኋላ የተወሰደ አለ። ካወራ ነው በኋላ ቁጥር የለውም። በጣም ተባብሷል። በጣም የሚገርምህ ነገር በጣም ተባብሷል። ከከተማ ውስጥ ነው፣ እንግዲህ ከተማ ውስጥ ነው፣ ዋና ከተማ ውስጥ ነው። ማንም ህግ የለም። ያው እንደነገርኩ፣ ትናንትና እንደነገሩ ልጆቹ አናግረው ነበር። ህግ የለም። በቃ የፈለገው የት እንደሚወስዱ ራሱ አይታወቅም። ማን ነው የሚነግራቸው ይሄንን ሰው ተወስ የመጡ ልጆች የእኛን አድሬስ የሚያውቁ ልጆች ከሽሽት ያመለጡ በመስኮት ምናምን ዘለው ምናምን በአንዳንድ አጋጣሚ የሚያመልጡ ልጆች አሉ። በቃ እነሱ ናቸው እንትኑ የሚያደርሱ እና ስልክም አለች። በዚህ ስልክ ነው አንዳንድ የሚያውቁን ሰዎች ይነግሩናል። ገብተዋል። እኛ እንደነገርን መውጣት አንችልም። እግዚአብሔር ይርዳችሁ፣ አይዟችሁ፣ በርቱ። እንግዲህ አሜን፣ አሜን። ሰላም፣ እንደምን ዋልሽ? ሰላም ነኝ፣ እግዚአብሔር ይመስገን። ሰላም ነው። ነፍሰ ጡር ነሽ አሉኝ። የስንት ወር ነፍሰ ጡር ነሽ? አሁን እየደረስኩ ነው፣ ዘጠኝ ወር ከምናምን፣ በቃ ደርሻለሁ። አንድ አስር ቀን ይቀርልኝ። ምን እያረግሽ ነው? እንደው ድንገት ይሄ ሁኔታ ሳይቀየር ምጥ ቢመጣ ምን ያህል ዝግጅት አድርገሻል? እናትዬ፣ በእውነት ምንም ያረኩት ነገር የለም። ብቻ ከእግዚአብሔር ውጭ ሌላ ምን አለ? በቃ ከዚህ ውጪ፣ ከምን ብታመሚ ክሊኒክ ቤት የምትሄድበት እንኳን ማጋጣሚ ነገር የለም። ቤተሰቦች የት ናቸው? ቤተሰቦች አዲስ አበባ ናቸው። ሰምተዋል ያለሽበትን ሁኔታ? ምንም ቤተሰብ ስልክ ቢብላ ይችላለ አልነገርኳቸው። ምንም ማድረግ አልችልም በቃ እግዚአብሔር ብቻ እዚህ ቦታ እስከሚያወጣን ድረስ። በእውነት እኔ እንጃ ከዚህ ቦታ እንዴት አድርጋችሁ እንደምታወጡ ነው ራሱ ተስፋ አረኩት። ከትናንተ ወዲህ እንደውም በእናንተ ተስፋ አድርጌ ነበረ እንግዲህ የእኛ ስራ ነገሩን ማድረስ ነው ለዓለም የእኛ ስራ እንጂ እጃችን አስገብተን የምናረግላችሁ ነገር ምንም የለም። ይሄን ፕሮግራም የሚሰሙ ኢትዮጵያውያንም እዛም ሀገር ያሉት የሚቻላቸው እንደ በነጻነት ለመንቀሳቀስ የሚችሉ የሚቻለውን እርዳታ እንዲያደርጉላችሁ፣ ያው በዚሁ አጋጣሚ ይሄ ድምጽ ይተላለፋል፣ ይሰሟቸዋል፣ የእናንተንም ጭንቀት ይረዳሉ ብዬ አስባለሁ። እንጂ እግዚአብሔር ይርዳችሁ ከማለት ያለፈም እና ድምጻችሁን ከማሰማት ያለፈ እኔማ ትናንትና አዲስ ድርጅቶች ሰዎች ይመጣሉ ምናምን ያናግሯቸዋል ምናም ብለውን ነበረ። በሱ ተስፋ አድርገን ነበር። እስካሁን ድረስ ምንም የደረሰን ነገር የለም። ማን ነው ይመጣሉ ያናግሯቸዋል ያላችሁ፣ የሆነ ስልክ ተደውሎ አይዟችሁ፣ የሆነ ሰው ያነሳቸዋል ምናም ብለውን ነበረ። ተስፋ እናደርጋለን። እንግዲህ አምባሳደሩም የሚችሉትን ነገር ለማድረግ እየሞከሩ ይመስለኛል፣ ግብጽ ያሉት የኢትዮጵያው አምባሳደር እንዲህ አላወቅንም፣ በግብፅ እሱንማ፣ ደውለን ያነሱታል ምንም አያናገሩንም ያለው። እስካሁን ግን የመጣም የለም ምንም የመጣ ነገር የለም። ያየነውም የሰማነውም የሰማ ነውም ነገር የለም። ስንት ጊዜ ሆነች ከኢትዮጵያ ከወጣሽ አንቺ? እኔ ስምንት አመቴ ነው ሱዳን የቆየው። ምን ብዬ ልንገርሽ፣ ምን የሚሞላ አነስተኛ ነው ቤተሰቦች የሚኖሩት እና በቃ አይሞላልህም። የተሻለ ህይወት ምርጫን የመጣ ነው፣ ወደዚህ በዚህ ላይ ደግሞ አገንባሽ በሰላም ሁኔታው ተረጋግቶ እንደምትወጭ ተስፋ አደርጋለሁ። እግዚአብሔር እርዳሽ። እናመሰግናለን። አዲሱን እንግዲህ ሊቢያ ተደብቀው የሚገኙትን ሰዎች ሰዎች መጥተው ያነጋግሯቸዋል። ያላችኋቸው ካላችሁ ድምጻችሁን አሰሟቸው፣ ይጠብቃሉ። ጆሯቸው ወደዚህ ወደ ተነገራቸው ነገር ነው እና ዲሞክራሲ በተግባር ይሆናል። አሁን የሚቀጥለው አብራችሁን ቆዩ። በሟቹ ሙሉ ጌታ ኃይሉ ስም ከሶስት ዓመታት በፊት የተመሠረተውና ሙሉ ፎረም ተብሎ የሚጠራው መድረክ ባሳለፍነው ቅዳሜ አንድ የፖለቲካ ውይይት አዘጋጅቶ ነበር። አርሊንግተን ቨርጂኒያ በሚገኘው ሸራተን ሆቴል በተዘጋጀውና በሁለት ፈረቃ ተከፍሎ ከግማሽ ቀን በላይ በተካሄደው በዚህ ፕሮግራም ላይ ታዋቂ የፖለቲካ ምሁራን ተሳትፈዋል። የዕለቱ መወያያ ርዕሶች ሁለት የነበሩ ሲሆን አገራዊ የለውጥ እንቅስቃሴ አማራጭ ጥረቶች በኢትዮጵያ ትናንት ዛሬና ነገ እንዲሁም የብሔር ብሔረሰቦችን ችግር አፈታት ይዘትና አፈጻጸም በ1995ቱ ህገ መንግስት የሚሉ ነበሩ። ሰሎሞን ክፍሌ ተከታትሎታል። በቅድሚያ መድረኩ በስሙ የተሰየመለት ሙሉ ጌታ ኃይሉ ምን አይነት ሰው ነበር? ሙሉ ፎረምስ እንዴት ተቋቋመ? ከድርጅቱ መስራቾች አንዱ አቶ አያሌው ከበደ በወቅቱ መድረክ ላይ ከገለጹት ቀንጨብ አደርጋለሁ። መያዝያ 9 ቀን በፈረንጆች አቆጣጠር ነው ውድ ወንድማችንን ሙልጌታ ጌታ ኃይሉን ከመካከላችን ያጣ ነው። ይህንም መሰረት በማድረግ በተከታታይ ላለፉት ሶስት ዓመት፣ ይሄ ሶስተኛ ዓመታችን ነው። ሙልጌታን በማሰብ የውይይት መድረኮች አዘጋጅተናል። ባለፈው የዛሬ ሳምንት ይመስለኛል፣ ሙልጌታ ጌታ መቃብር ቦታ ሄጄ መቃብሩ ላይ የተጻፈውን ጽሁፍ ሳነብ ነበር። ሙልጌታ ኃይሉ ኃይሉ ይላል። ከላይ አ ማን ኦፍ ፐርፐስ ፕሪንስፕል አንድ ፓሽን ይላል። በጣም ትልቅ ነገር ነው። ደርሰናል እና ለምን በሱ ስም መድረክ አናቋቋም ስንል እዚህ አካባቢ በዲያስፖራው ዓለም የሚገኙ ብዙ ኢትዮጵያውያን አሉ። በቀድሞ ጊዜ የነበሩ አሁን ጊዜ የተወለዱ እና ባለፉት አርባ ዓመታት ውስጥ በኢትዮጵያ የፖለቲካ እንቅስቃሴ ውስጥ ተሳትፎ የነበራቸው እና አሁንም አክቲቭ የሆኑ ሰዎች አሉ፣ የተለያየ አመለካከት ያላቸው ግን አንድ መድረክ ላይ ቀርበው ለመነጋገር የሚፈሩ የሚተፋፈሩ፣ የሚጣሉ፣ የማይቀራረቡ፣ የማይፈቅዱ ሰዎች አሉ። እና እኛ ለምን መድረክ ሆነን እነኚህን ሰዎች እያቀረብን እናነጋግርም ነው አላማችን። እና ይሄንን ውይይት በምናደርግበት ጊዜ ሌላው ኮድ ኦፍ ኮንዳክት እንግዲህ ሁላችን የምከተል ሲቪል የሆነ ውይይት እንዲሆን ዘለፋ የሌለበት፣ ማንጓጠጥ የሌለበት ሆስቲሊቲ ጥላቻ የሌለበት እና ሀሳብ ግን ተነስቶ ሀሳብ ሮበስት የሆነ ድቅቅ አድርጎ አንድን ጉዳይ መወያየት የሚቻልበት አይነት የውይይት መድረክ እንዲሆን ይህንን ባህል ማስለመድ አለብን ብለን ነው የተነሳ ነው። በዕለቱ በክብር እንግድነት ከተገኙ የሙሉጌታ ኃይሉ ቤተሰቦች የተላለፉ አጫጭር መልእክቶችም ሙሉጌታ ኃይሉ ከምንም በላይና አስቀድሞ ሀገሩንና ሕዝቡን እንደሚወድ በሰለጠነ ውይይት የሚያምን ጥላቻ የሌለው አዳማጭ ደግና ሩኅሩህ እንደነበር በዓላማው ጽኑና ለሰው ልጆች ሁሉ ጥልቅ ፍቅር እንዳለው ይገልጻሉ። ወደ ውይይቱ መርሃ ግብር ልለፍ። በዶክተር ፍጹም አቻም የለ የተመራው የመጀመሪያው ፈረቃ አትኩሮት ሰጥቶ የተወያየው የብሔር ብሔረሰቦች ችግር አፈታት ይዘትና አፈጻጸም በ1995 ሕገ መንግሥት የሚል ነበር። እንደሚታወቀው ሕገ መንግሥቱ ያጎናጸፋቸው ድሎች አሉ የሚሉ አሉ ዲሞክራሲያዊ አይደለም፣ የኢትዮጵያ ማኅበረሰቦችን ችግር ሊፈታ አልቻልም፣ እንዲያውም ዘረኝነትን አስፋፍቷል የሚሉም አሉ። በዚህ ዙሪያ የተለያዩ አመለካከት ያላቸው ምሁራን ተችተዋል። በአቶ አያሌው ከበደ የተመራው በሁለተኛው ፈረቃ የቀረበው የመወያያ ርዕስ አገራዊ የለውጥ እንቅስቃሴ አማራጭ ጥረቶች በኢትዮጵያ ትላንት ዛሬና ነገ የሚል ሰፊ ርዕሰ ጉዳይ ነበር። በዚህ ዝግጅት ሁለቱንም ለማቅረብ ጊዜ ስለሚወስነኝ በመጀመሪያው ክፍለ ጊዜ ብቻ የቀረበውን በህገ መንግስቱ ዙሪያ የተካሄደውን ውይይት ባጭሩ እናያለን። በቅድሚያ ግን በሁለተኛው ርዕስ ላይ ዶክተር ነገደ ጎበዜ በስካይፕ ዶክተር ተስፋዬ ደምላሽ ከመድረክ ትንተና መስጠታቸውን መግለጽ እወዳለሁ። ወደ ህገ መንግስቱ ውይይት ስናልፍ አቶ ሄኖክ ጋቢሳን ዶክተር ሰማኸኝ ጋሹንና አቶ አሰፋ ጨቦን እናገኛለን። በአካል በአዳራሹ ውስጥ ባይገኙም በስካይፕ አማካይነት የቀረቡት ዶክተር ሰማሃኝ ጋሹን ላስቀድም። በ1995 የኢትዮጵያ ህገ መንግሥት ዙሪያ በተካሄደው ውይይት ላይ በእርሳቸው ግንዛቤ አሁን ካለው የፌዴራል አወቃቀር አንጻር ህገ መንግሥቱ ዲሞክራሲን ለማራመድና ችግሮችን ለመፍታት አያስችልም። ህገ መንግሥቱ የረቀቀበት መንገድና የፌዴራል ስርዓቱ ተግባራዊ የሆነበት መንገድ ነው ችግሩ። በተለይ እንደዚህ አይነት የተከፋፈለ የፖለቲካ አስተሳሰብ ባለበት ሀገር ውስጥ ሁሉም የፖለቲካ ኃይሎችና ህዝቦች በሚወክሏቸው ወኪሎች አማካኝነት መተው ተወያይተው ህገ መንግስቱን ማርቀቅ ማጥለቅ ይጠበቅባቸዋል። ይሄ ግን አልሆነም። ምንድን ነው የሆነው? ያው ህዋት ማዕከላዊ መንግስቱ ከተቆጣጠረ በኋላ በአጠቃላይ የፖለቲካ ሂደቱን ተቆጣጠረ። ከዛ በኋላ ምንድን ነው የሆነው? የብሔር ፖለቲካ የሚያራምዱ ሀይሎች ብቻ እንዲሰባሰቡ ተደርጎ ሌሎቹ ከዛ የሽግግር ሂደት ውስጥ በወጡበት ሁኔታ የህገ መንግስት ምክር ቤት ምርጫ ተካሄደ። ምርጫው በአብዛኛው ተቃዋሚ ኃይሎች የወጡበት ነው፣ አልተሳተፉበትም። እንደገናም ደግሞ በአብዛኛውም ትክክለኛ ምርጫ አልነበረም። እንግዲህ በዚህ መልኩ የረቀቀ ህገ መንግስት በመሆኑ ሌጂቲሜሲው የለውም። ይሄኛውን ደግሞ ሌጂቲሜሲ ለማምጣት የግድ ብሔራዊ መግባባትን የሚያመጣ አይነት ህገ መንግስት ያስፈልጋል ማለት ነው። ችግር ሌላው እንግዲህ ምንድነው የፌዴራል ስርዓቱ መሰረታዊ የአይዲዮሎጂ አስተሳሰብ ምንድነው? ነው ርዕዮተ ዓለማዊ መሰረቱ ምንድነው? ነው እንደሚታወቀው ህወሀት ኢህአዴግ በተለይ ከዚህ ከቀዝቃዛው ጦርነት በፊት እንደውም እንደ አልባንያ ኮሚኒዝምን በኢትዮጵያ ለመመስረት ነበረ የሚፈልገው እና በአጋጣሚ ግን ቀዝቃዛው ጦርነት ባለመኖሩ ምክንያት ወይም ደግሞ በመቅረቱ ምክንያት የግድ አካሄዱ መቀየር ነበረበት። ስለዚህ መሰረታዊ የሆነውን የዚህ የቀድሞ የሶቪየት ህብረት የፌዴራል አስተሳሰቦችን እንደያዘ በተወሰነ ደረጃ ሪፎርም አድርጎታል ወይም የተወሰኑ ነገሮች ተቀብሏል። እንጂ በመሰረታዊ ደረጃ የተሄደበት መንገድ ምንድን ነው? በተለይ ይሄ የብሔር ብሔረሰብ መብት እስከ የመገንጠል መብት የሚለው በቀድሞ የሶቪየት ህብረት ህገ መንግስቶች ውስጥ የነበረ ነው። እነ ሌኒን ደግሞ ያንን የተጠቀሙበት በምንድን ነበረ? በጊዜው የነበሩ የዩክሬን እና የተለያዩ አካባቢ ሰዎች ወደ ቦልሸቪክ ፓርቲው መግባት አልፈለጉም። ምክንያቱም እኛ የብሔር ጥያቄን ያለን ስላሉ፣ ሌኒን ኦኬ፣ እንደዛ ከሆነ እኛ እንቀበላቸዋለን፣ ይህን ነገር የራስ እድል በራስ መወሰን እስከ መገንጠል የሚለውን እንቀበላለን ኑ ከእኛ ጋር ታገሉና የዛሩን መንግስት መጣል እንጣለው ከዛ በኋላ እድሉ እንሰጣቸዋለን አላቸው እንጂ ሎንግ ላስቲንግ የሆነ ስርዓት ነው ብለው አይደለም የጀመሩት እናም ሲጀምሩበትና ሲሄዱበት ምንድን ነበር አካሄዱ አንደኛ ኮሚኒስት ፓርቲው ክልሉንም ማዕከላዊ መንግስትንም ስለሚቆጣጠር ችግር አያጋጥምም ነው አንደኛው ሁለተኛው ምንድነው ከሶሻሊዝም ወደ ኮሚኒዝም በምንሄድበት ጊዜ ብሄር ስለሚቀር ችግር አይፈጥርም በሚል ነበር የሄዱበት እና ይሄ ግን እንዳላዋጣ ይተነዋል። ማለት ሁሉም ሶቪየት ህብረትም ዩጎስላቪያም ሳይኖሩ ቀሩ። እና ከዛ በኋላ ግን እኛ ግን በዛው ቀጠልንበት። ሁለት ነገሮች ብቻ ኢህአዴግ ተቀበለ ማለት ነው። አንደኛው የዓለም አቀፍ የሰብአዊ መብት ድንጋጌዎችን መቀበል ሰበር ዜና አለን። ክቡራትና ክቡራን አድማጮች፣ ዛሬ ማምሻውን በኢትዮጵያ ቴሌቪዥን የኢትዮጵያ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር አቶ ሬድዋን ሁሴን ዛሬ በሰልፍ ወቅት ለተፈጠረ ችግር ተጠያቂው ሰማያዊ ፓርቲ ነው ብለው መወንጀላቸው ተሰምቷል። መለስካቸው አመሃን አሁን መስመር ላይ ይዣዋለሁኝ። መለስካቸው ትሰማኛለህ? ሰማለሁ ሰለሞን እንደምናመሸ ደህና አመሸ። ምንድን ነበር ያለው ሁኔታ? ምንድን ነው ያሉት እሳቸው? እስቲ ንገረን። ዛሬ ያው ማታ በሁለት ሰዓት ላይ በተላለፈው ዜና ሚኒስትሩ እንደገለጹት ከሆነ በነበረው ትዕይንት ህዝብ ላይ በተፈጠረው ግርግር ወይም ለተፈጠረው ግርግር ዋናው ተጠያቂ ያው ሰማያዊ ፓርቲ እንደሆነ ገልጸዋል። ከዚያም በተረፈ ደግሞ በሌላ ሪፖርት ላይ ነገ ሕገወጥ የሆነ የሰላማዊ ሰልፍ በሰማያዊ ፓርቲ እንደተጠራ የአዲስ አበባ የከንቲባ ጽሕፈት ቤት ኃላፊ አቶ አሰግድ ጌታቸው ይፋ አድርገው ነበረ። ይህን በተመለከተ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬን ጠይቄ እንደተረዳሁት ከሆነ ለነገ ምንም የተጠራ ሰልፍ በእነሱ ፓርቲ በኩል እንደሌለ እንደዚሁም የተፈጠረውን ግርግር በተመለከተ ፓርቲያቸው የሚያውቀው ነገር እንደሌለ ነግረውኛል እና አስተባብረዋል ሙሉ በሙሉ በፓርቲው ላይ የተሰነዘረውን ወቀሳ። ጠቅላይ ሚኒስትሩ በዛሬው ንግግራቸው ተቃዋሚ ፓርቲዎች በዚህ የአይሲል ሰዎች የፈጸሙትን ድርጊት በመጠቀም ክፍፍል እንዳይፈጥሩ የሚል መልእክት አሰምተው ነበር እና ግንኙነት አለው እንዴ? ከዚህ ጋር የምሽቱ መግለጫ ከዚህ ጋር ግንኙነት ያለው አይመስልም። ይሁንና እሳቸው እንደውም ጠቅላላ በዚህ ረገድ ተቃዋሚ ፓርቲዎችም ሆነ ሌላው የሕዝብ ክፍል ምንም አይነት ልዩነት ሳይኖር ወይም በመካከላቸው ያሉ የሀሳብ ልዩነቶች እንኳን ቢኖሩ ይሄ በሁለተኛ ደረጃ የሚያዝ እንጂ ዋናው የሽብርን አደጋ መከላከል እንደሆነ አስምሮ የተናገሩበት እና ከዚህ ጋር የሚያዝ ነገር ያለው አይመስልም። ለመሆኑ ስለ ነገው ነገ ሊኖር ይችላል ስለተባለ ሰልፍ ያገኘው ዝርዝር ነገር አለ እንዴ? ምንም ነገር የለም። የከንቲባው ጽፈት ኃላፊ አቶ አሰግድ ጌታቸው ካሉት በስተቀር ቀደም ብሎ የሰማሁትም ሆነ የተለጠፈ ነገር ወይም በሌላ የመገናኛ ብዙሀንም ሆነ በሌላ አይነት መንገድ ያገኘሁት አንድም መረጃ አልነበረኝም። ላይ ዛሬ የተያዙ ሰዎች እንደነበሩ በዘገባዎቻችሁ ላይ ጠቁማችሁ ነበር። አንተና እስክንድር ቀደም ሲል ምናልባት የደረሳችሁ መረጃ ይኖር ይሆን? አሁን ከመሽ የምታውቁት በዚህ በአሁኑ በነገርኩ ዜና ላይ እንደተገለጸው የመንግስት ኮሚኒኬሽን ጽሕፈት ቤት ሚኒስትሩ እንደተናገሩት ከሆነ በዚህ በተፈጠረ ግርግር ሰባት የፖሊስ አባላት ጉዳት እንደደረሰባቸው እና ሁለቱ በጸና የተጎዱ እንደሆነ ተናግረዋል። በተረፈ ግልጽ የሆነ በመንግስት በኩል ይሄ ነው የሚባል የስለስተኞችም ቁጥር ተለይቶ ተነገረ የለም። ግን ቁጥር ስለዋሉ እንዳሉ ግን ተናግረዋል። መለስካቸው፣ እንግዲህ እስኪ ነገ ደግሞ ዘርዘር ያለ ዘገባዎችን እንጠብቃለን። በጣም አመሰግናለሁኝ። ደህና እምሽ። ደህና እምሽ። በጣም አመሰግናለሁ። ክቡራትና ክቡራን አድማጮች ዝግጅቶቻችን አሁን ወደ መጠናቀቁ ናቸው። ጥቂት ደቂቃዎች፣ ጥቂት ሰከንዶች ናቸው የሚቀሩት። ከእኛ ቀጥሎ የትግርኛ ዝግጅት ይቀጥላል። በእኛ በኩል ሰላም፣ በደህና አደሩ። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎች ባልደረቦቻችን ስም እንሰናበታችኋለን። ያስተናገድናችሁ ቆንጅታዬና እኔም ሰሎሞን አባተ ነን። ወደ ትግርኛ ቋንቋ ስርጭት እንለፍ። ደህና ደሩ። The Voice of America